በቅድሚያም ዋናው ዜና በጄኔራል ካሊፋ ሀፍታር የሚመራው የሊቢያ ብሔራዊ ጦር በሚቆጣጠረው ምስራቃዊ ሀገሪቱ አካባቢ በእስረኞች ላይ ተፈጽሟል የሚባለውን የጅምላ ግድያ እንዲመረምር የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አሳሰበ። የጀርመን መንግስት ጀርመናዊው ፔተር ሽቶይትነርን ጨምሮ ሌሎች አምስት የመብት ተሟጋቾች በቱርክ የታሰሩበትን ድርጊት አውግዞ ሽቶይትነር በአስቸኳይ እንዲፈቱ ጠየቀ። የዩኤስ አሜሪካ ውጭ ጉዳይ ሚኒስቴር በ18 የኢራን ዜጎችና ተቋማት ላይ አዲስ ማዕቀብ ጣለ። ዜናው በዝርዝር የሊቢያ ብሔራዊ ጦር በሚቆጣጠረው ምስራቃዊ ሊቢያ የተፈጸመውን የጅምላ የእስረኞች ግድያ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በጥብቃ አወገዘ። ውጊያ በሚካሄድባት የቤንጋዚ ከተማ በማህሙድ አል ወርፋሊን ጦር አባላት በእስር የሚገኙት አያያዝ ጉዳይም እንደሚያሳስበው ኮሚሽኑ አክሎ ገልጿል። ጄኔራል ካሊፋ ሀፍታር የሚመሩት የሊቢያ ብሔራዊ ጦር ይህንኑ ግድያ የፈጸመውን ወገን እንዲያጣራ የኮሚሽኑ ቃል አቀባይ ኤልዛቤት ትሮሴል ጠይቀዋል። የሊቢያ ብሔራዊ ጦር በእስረኞች ላይ ተፈጽመዋል ስለሚባሉት ግድያዎች የሊቢያ ብሔራዊ ጦር ሙሉና ለማንም ያልወገነ ምርመራ እንዲያካሄድ እናሳስባለን። የምርመራው ውጤት እስኪታወቅ መድረስ ብሔራዊው ጦር መሐመድ አልዋልፋሪን ከልዩ ኃይላት ኮማንደርነት ስራቸው እንዲያግዳቸውን ጠይቃለን። የሊቢያ ብሔራዊ ጦር በተባበሩት መንግስታት ድርጅት በሚደገፈው በትሪፖሊ በሚገኘው መንግስት ስር ወዳለው ደቡባዊ ሊቢያ ቁጥጥሩን ለማስፋፋት በመዋጋት ላይ ይገኛል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተመልካች መስሪያ ቤት በምህፃሩ ዩኤንኤችሲአር በሰሜንና ከሰሐራ በስተደቡብ በሚገኙ የአፍሪቃ ሀገራት ያሉ ስደተኞች ሁኔታን ለማሻሻልና አውሮጳም ስደተኞች ወደ አህጉሯ እንዳይገቡ ለማከላከል የጀመረችውን ጥረቷን ለመደገፍ ሲል የ421.2 ሚሊዮን ዶላር እርዳታ ጥሪ አቀረበ። ገንዘቡ ስደተኞች አውሮጳ ለመግባት እያሉ አደገኛውን የባህር ጉዞ እንዳይጀምሩ ግንዛቤ ለማስጨበጥና ለስደተኞቹ በዚያው በአፍሪቃ ጠቃሚ አማራጭ ለመፍጠር እንዲረዳ የታሰበ መሆኑን ዩኤን ኤችሲአር አስታውቋል። ባለፉት ስድስት ወራት ብቻ ዩኤን ኤችሲአር እንዳመለከተው 2171 ስደተኞች በሜዲትሬኒየን ባህር ሰጥመው ሞተዋል። ግብረ ኃይል ሶፊያ በመባል የሚታወቀው በህገወጥ ሰዎች አዘዋዋሪዎች አንጻር በሊቢያ የባህር ጠረፍ አካባቢ የሚንቀሳቀሰው የአውሮጳ ህብረት ተልእኮን የማራዘሙ ጉዳይ የህብረቱን አባል ሀገራት እያነታረከ መሆኑ ተገለጸ። ግብረ ኃይሉ የመስመጥ አደጋ የተደቀነባቸውን ስደተኞችን የማዳንና ወደ ኢጣሊያ የማድረስ ስራም ይሰራል። በጎርጎሪዮሳዊው የፊታችን ሐምሌ 27 2017 ዓ ም የሚያበቃው የግብረ ኃይል ሶፊያ ተልእኮ እንዳይራዘም ኢጣሊያ ማከላከል የቀጠለችበትን እርምጃ ጀርመን በጥብቅ ነቅፋለች። ኢጣሊያ ከአውሮጳ ህብረት አባል ሀገራት ስደተኞችን በመቀበሉ ረገድ ተጨማሪ ትብብር ጠይቃለች። እስከ ትናንት ድረስ በዚህ በተያያዘው አውሮጳዊ ዓመት በሜዲትሬኒየን ባህር በኩል አውሮጳ የገቡት ስደተኞች ቁጥር 11374 ሲሆን ከነዚሁ መካከል 85 ከመቶው በኢጣሊያ ወደቦች ማረፋቸውን ዩኤንኤችሲአር ገልጿል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። ቱርክ ከ13 ቀናት በፊት ካሰረቻቸው ዘጠኝ የመብት ተሟጋቾች መካከል ስድስቱን ሽብርተኝነትን ደግፋችኋል በሚል ምክንያት በእስር እንዲቆዩ ወሰነች። አሁን በእስር ይቆዩ ከተባሉት መካከል ጀርመናዊው ፔተር ሽቶይትነር ና በቱርክ የአምነስቲ ኢንተርናሽናል ዳይሬክተር ኢዲል ኤሰር ይገኙባቸዋል። ፔተር ሽቶይተን እና አምስቱ የመብት ተሟጋቾች ክስ እስኪመሰረትባቸው ድረስ እስር ቤት እንዲቆዩ አንድ በኢስታንቡል ከተማ የሚገኝ ፍርድ ቤት በዛሬው ዕለት በይኗል። ሌሎቹ የሆነ ቅድመ ግዴታ እንዲገቡ ተደርጎ ነጻ ተለቀዋል። ፔተር ሽቶይትነር የሚሰራበት የኩርቭ ቩስትሮቭ ዋና ስራ አስኪያጅ ዮህን ኖይማን የሽቶይትነር መታሰር እንዳስደነገጣቸው በመግለጽ በጀርመናዊው የመብት ተሟጋች ላይ የቀረበውን የሽብርተኝነት ክስ ተገቢ ያልሆነ ሲሉ አጣጥለውታል። ፔተር ከኃይል ነጻ በሆነ ትግል የሚያምን እና ለዚህ አላማ የሚኖር ግለሰብ ነው። በግሉም ሆነ በስራው ፔተር ለሰብአዊ መብት መታገሉን እንደሚቀጥል አውቃለው። ኖይማን ፔተር ሽቶይትነርና ሌሎቹን የመብት ተሟጋቾች ከእስር ለማስፈታት የተቻላቸውን ሁሉ እንደሚያደርጉ አስታውቀዋል። የጀርመን መንግስትም ፔተር ሽቶይትነርና ሌሎች የመብት ተሟጋቾች በቱርክ የታሰሩበትን ድርጊት ማውገዙንና ሽቶይትነር በአስቸኳይ እንዲፈቱ መጠየቁን አንድ የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ አስታውቋል። ለሰብአዊ መብት መከበር የቆመ ፔተርን የመሰለ የመብት ተሟጋችን ከሽብርተኝነት ደጋፊዎች ጎራ በማስጠጋት የቀረበው ክስ የተሳሳተ ነው ማለቱንም ቃለቀባዩ አክሎ ገልጿል። የዩኤስ አሜሪካ ውጭ ጉዳይ ሚኒስቴር በኢራን ላይ አዲስ ማዕቀብ ጣለ። የማዕቀቡ ውሳኔ 18 የኢራን ዜጎችንና ተቋማትን የሚነካ ነው። የዩኤስ አሜሪካ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫው እንዳመለከተው ማዕቀቡ ኢራን የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔን በመጣስ በቀጠለችው የሚሳይል ጦር መሳሪያ ሙከራ እንዲሁም በአቶም መርሃ ግብሯ ለደቀነችው ስጋትና አሸባሪ ቡድኖችን መደገፍ ለቀጠለችበት እርምጃዋ ምላሽ ነው። የዩኤስ አሜሪካ ፕሬዝደንት ዶናልድ ትራምፕ የቀድሞው ፕሬዝደንት ባራክ ኦባማ አስተዳደር የጀመረውን የጤና መድን ማሻሻያ ለመቀልበስ የወጠኑት እቅዳቸው ዳግም ከሸፈ። ሁለት የሪፐብሊካውያን ፓርቲ የህግ መወሰኛ ምክር ቤት እንደራሴዎች የትራምፕ አስተዳደር ትክክለኛ አይደለም የሚለውን ኦባማ ኬር የተባለውን የጤና መድን ማሻሻያን ለመቀልበስ ትናንት ያቀረበውን ረቂቅ ሕግ በመቃወም ድምጻቸውን ሰጥተዋል። ትራምፕ ለብዙዎች የጤና ዋስትና እድል የሰጠውን ኦባማ ኬርን ለመሻርና በአዲስ ለመተካት በምርጫ ዘመቻ ወቅት የገቡትን ቃል ማሟላት ሳይሆንላቸው ቀርቷል። ለዚሁ ክሽፈት ትራምፕ ዴሞክራቶችንና አንዳንድ የራሳቸውን የሪፐብሊካን ፓርቲ እንደራሴዎችን በመውቀስ ሌላ አዲስ እቅድ ይዘው እንደሚቀርቡ አስታውቀዋል። በጀርመን ብዙ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸውን የጀርመናውያኑ ግብረሰናይ ድርጅት ተርዴዞም አስታወቀ። ድርጅቱ ዛሬ በበርሊን ያወጣው ጥናት እንደሚያሳየው ከ58,000 5 8 የሚበልጡ ሴቶችና ልጃገረዶች የግርዘት ሰለባ ሆነዋል። ከ13,000 የሚበልጡ ልጃገረዶችም የዚሁ የአካል መተልተል ስጋት ተደቅኖባቸዋል። ለግርዛት የተጋለጡት ሴቶች ቁጥር ከጎርጎሪዮሳዊ 2016 ዓ ም ወዲህ እየጨመረ መሄዱን የቴርዴዞን ባልደረባ ሻርሎተ ቫይል ጥናት አረጋግጧል። ይህ ዶይቸቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ እነሆ። በጄኔራል ካሊፋ ሀፍታር የሚመራው የሊቢያ ብሔራዊ ጦር በሚቆጣጠረው ምስራቃዊው የሀገሪቱ አካባቢ በእስረኞች ላይ ተፈጽሟል የሚባለውን የጅምላ ግድያ እንዲመረምር የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አሳሰበ። የጀርመን መንግስት ጀርመናዊው ፔተር ሽቶይትነርን ጨምሮ ሌሎች አምስት የመብት ተሟጋቾች በቱርክ የታሰሩበትን ድርጊት አውግዞ ሽቶይትነር በአስቸኳይ እንዲፈቱ ጠየቀ። የዩኤስ አሜሪካ ውጭ ጉዳይ ሚኒስቴር በ18 የኢራን ዜጎችና ተቋማት ላይ አዲስ ማዕቀብ ጣለ። ሚኒስቴሩ ማዕቀቡ ኢራን በምታካሂደው የሚሳይል ጦር ምሳሪያ ሙከራና አሸባሪ ቡድኖችን መደገፍ በቀጠለችበት እርምጃዋ ለደቀነችው ስጋት ምላሽ ነው ብሏል። የዜናው መልእክት እዚህ ላይ አበቃ።